ዲርቦርን በአሜሪካ የአረብ መዲና ተብላም ትጠራለች። አራት መቶ ሺህ ገደማ አረብ አሜሪካውያን በሚኖሩባት በሚሽከን ክፍለ ግዛት አብዛኛው ነዋሪዎቿ አረብ አሜሪካውያን በሆኑባት በዲርቦርን ብዙዎች ዩናይትድ ስቴትስ ጋዛ ላይ በሚካሄደው ጦርነት የምትከተለውን ፖሊሲ ይቃወማሉ። አብደላ ዶሌ ፍልስጤማዊ አሜሪካዊ ናቸው። እኔ እየሆነ ባለው ደስተኛ አይደለሁም። ቶሎ ነገሮች ይለዋወጣሉ የሚል ተስፋም የለኝም። ካማላ ሀሪስ ቢመጡም ብዙ ለውጥ ለማምጣት አቅም ይኖራቸዋል ብዬ አላስብም። የምክትል ፕሬዚደንት ካማላ ሀሪስ የምርጫ ዘመቻ ጋዛ ላይ በሚደርሰው ስቃይ እንደሚያዝኑ የሚያሳዩ ለዲርቦርን ነዋሪዎች የታለሙ ማስታወቂያዎችን ሲያወጣ ከርመዋል። በሌላ በኩል ደግሞ ከሪፐብሊካኖች ጋር የተሳሰረ ሌላ የፖለቲካ ቡድን ሀሪስ እስራኤልን እንደሚደግፉ ባለቤታቸው ደግ ኢምሆፍ የአይሁድ እምነት ተከታይ መሆናቸውን የሚያጎሉ እነዚሁኑ መራጮች ኢላማ ያደረጉ የቅስቀሳ ማስታወቂያዎችን ያወጣል። እነዚህ ማስታወቂያዎች ታዲያ በዲሞክራቲክ ፓርቲው የውጭዎች ቅድመ ምርጫ ወቅት ፕሬዚደንት ባይደን እስራኤል የምታካሂደውን ወታደራዊ ዘመቻ መደገፋቸውን ለመቃወም ማንን እንደሚመርጡ ያልወሰኑ አንከሜትድ የሚለውን የመረጡ አንድ መቶ ሺህ የሚሽገን ነዋሪዎች ላይ ያነጣጠሩ ይመስላል። እናም ካማላ ሀሪስ ባለፈው ሳምንት ሚሽጋንን በጎበኙበት ወቅት ማንን እንደሚመርጡ ያልወሰኑ ድምፅ ሰጪዎች ብሔራዊ ንቅናቄ የተባለው ቡድን እንደማይደግፋቸው ይፋ አደረገ። ላይላ ኤላቤድ የቡድኑ ቃል አቀባይ ናቸው። እኔም ትውልደ ፍልስጤማዊ አሜሪካዊት ነኝ። እድሜን ሙሉ ዲሞክራት ነኝ። የመጀመሪያዋን ጥቁር ሴት ፕሬዚዳንት የሚመርጡ ድምፅ ሰጪዎች ውስጥ ብሆን በወደድኩ ነገር ግን ምክትል ፕሬዝዳንት ካማላ ሀሪስ እኔ ለመቆረቆርላቸው ሰዎች እንደሚቆሙ ምንም ያሳዩኝ ነገር የለም። ካማላ ሀሪስ የእስራኤል ጸጥታዋ፣ የፍልስጤማውያንም መብታቸው እንዲከበር ሁለቱንም እንደሚደግፉ ይናገራሉ። ፕሬዚዳንት ባይደን ጦርነቱ እንዲቆም በመስራት ላይ ናቸው። ይህንንም የሚያደርጉት እስራኤል ደህንነቷ እንዲጠበቅ፣ ታጋቾቹ እንዲለቀቁ ጋዛ ላይ ያለው ስቃይ እንዲያከትም ፍልስጤማውያን ክብራቸው እንዲጠበቅ ጸጥታቸው፣ ነጻነታቸው እና የራሳቸውን እድል የመወሰን መብታቸው እንዲከበርላቸው ነው። ለማን ድምፅ እንደሚሰጡ ያልወሰኑ መራጮች ስብስቡ ከመላ ሀሪስን ባይደግፍም ከሳቸው የባሰ እስራኤልን ይደግፋሉ በሚል ፍራቻ ዶናልድ ትራምፕንም ይቃወማል። ኦቫል ኦፊስ ተመልሼ ስገባ እስራኤል በሽብርተኝነት ላይ በምታደርገው ጦርነት ለማሸነፍ ያላትን ትደግፋለው። በጦርነቱ ማሸነፍ መብታቸው ነው። ቅስቀሳው ዶናልድ ትራምፕን እንዲያሸንፉ የሚረዳ ቢሆን ይሁን እንጂ ሃሪስ መሸነፋቸውን ለማረጋገጥ እንሰራለን ብሎ የተነሳ ሃሪስን እንዳትደግፉ አባንደን ሄሪስ በሚል ርዕስ የተዋቀረ ሌላም ስብስብ አለ። ፋራ ኻን የቡድኑ ተባባሪ ሊቀመንበር ናቸው። ሁለቱ ፍልስጤምን ሆነ የውጭ ፖሊሲን በሚመለከት ምንም አይነት የፖሊሲ ልዩነት ያላቸው አይመስለኝም። ሁለቱም ክፉ ናቸው። ስለዚህ ለእኔ ምንም ለውጥ አያመጡም። ይህ የካመላ ሀሪስ ተቃዋሚ ቡድን መራጮች ጦርነቱን የሚቃወሙ የግሪን ፓርቲዋን እጩ ጂል ስታይንን የመሳሰሉ የሶስተኛ ፓርቲ እጩዎችን እንዲመርጡ እያበረታታ ነው። በዚች ሪፐብሊካኖችና ዲሞክራቶች እጅግ ተቀራራቢ የሆነ ድጋፍ ካላቸው ግዛቶች አንዷ በሆነችው በሚሽጋን የመራጭ አስተያየቶች እንደሚጠቁሙት በአሁኑ ወቅት ሃሪስና ትራምፕ እጅግ በጣም ተቀራራቢ የመራጭ ድጋፍ ይዘዋል። ባይደን እንደ አውሮፓውያን የዘመን አቆጣጠር በ2020ው ምርጫ ሚሽጋን ላይ ዶናልድ ትራምፕ ካገኙት በ154 ሺህ ብቻ የሚበልጥ ድምፅ ይዘው አሸንፈዋቸዋል። ከዚያ በቀደመው በ2016ቱ ፕሬዚደንታዊ ምርጫ ደግሞ ሚሽጋን ላይ ትራምፕ ሂለሪ ክሊንተንን 11ሺ ባልሞላ የድምፅ ብልጫ ነበር ያሸነፈቸው። የሆኑ ሆኖ በዚህ በአሁኑ ምርጫ ሃሪስ በጋዛ ጦርነት ምክንያት የመራጭ ድምፅ ቢነፈጉ የግድ ምሽገን ላይ ይሸነፋሉ ማለት አይደለም። በክፍለ ግዛቷ ቁልፍ የፖለቲካ ኃይል የሆነው የተባበሩት የኦቶሞቢል ኢንዱስትሪ ሰራተኞች ማህበር ድጋፉን ሰጥቷቸዋል። ከዚያም በተጨማሪ የምርጫ ዘመቻቸው የጥቁር አሜሪካውያን መራጮችን ድጋፍ በይበልጥ ለማሰባሰብ መስራቱን ቀጥሏል። ጡረታ ላይ የሚገኙት የሚሽገን ዩኒቨርሲቲ ፕሮፌሰር ሮናልድ ስታክተን ተከታዩን አስተያየት ሰጥተዋል። ዲሞክራቶችን ጥቁሮቹ መራጮች በብዛት ወጥተው ቢመርጧቸውና የአረብ አሜሪካውያን መራጮች ቁጥር ዝቅ ቢል አንደኛው ሌላኛው ጋር የጎደለውን ሊያሟላው ይችላል። አላውቅም ማህበራቱ ማለት የተባበሩት የኦቶሞቢል አምራች ሰራተኞች ማህበሩ የመራጮችን በር እያንኳኩ በመቀስቀስ የተቻላቸውን እያደረጉ ነው። እሱ ውጤት ያመጣል። ዶናልድ ትራምፕ የአረብና ሙስሊም አሜሪካውያን መራጮችን ድጋፍ ለማግኘት የያዙት ዘመቻ ውጤት ማምጣት ሌላው ለውጥ የሚያመጣ ጉዳይ ሊሆን ይችላል። የሐምትራሚክ ከተማ ከንቲባ የመናዊ አሜሪካዊው አመር ጋሊብ ባለፈው ሳምንት ከዶናልድ ትራምፕ ጋር ተገናኝተው ከተወያዩ በኋላ ድጋፋቸውን ሰጥተዋቸዋል። ሰላሳ ሺህ ነዋሪዎች ባሏትና አብዛኛው ነዋሪዎቿ ሙስሊሞች በሆኑባት በዚች ከተማ ትረምፕ የከንቲባውን ድጋፍ ማግኘታቸው ተምሳሌታዊነት አለው። ሃምትራሚክ ሙሉ በሙሉ የእስልምና እምነት ተከታይ አባላት ያሉት የከተማ ምክር ቤት ያላት ብቸኛዋ የአሜሪካ ከተማ ናት።